የባህል መድረክ በመሰረቱ በኢትዮጵያ ታሪክ ውስጥ እያንዳንዱ ንጉሥ በዘመኑ የራሱ የሆነ ዜና መዋል አለው። ከአስራ አራተኛው ክፍለ ዘመን ጀምሮ ነው። በኢትዮጵያ ታሪክ ውስጥ ዜና መዋልን መጽሐፍ የጀመረው ወይም የሚጀምረው አምደጽዮን የተባለ ንጉሥ። አሁን የእሱ ዜና መዋል ወደ ሰባት ቋንቋዎች ትራንስሌት ተደርጓል፣ ወደ እንግሊዝኛም ሳይቀር። ማለት ዶክተር ሰለሞን ገብረየስ ይባላሉ። በጥንታዊ ጽሁፎች ጥናት፣ በተለይ ደግሞ በግዕዝ ጽሁፎች ጥናት በአጼ ገላውዲዮስ ዜና መዋዕል ላይ ከሃንቡርግ ዩኒቨርሲቲ የዶክትሬት ማዕረጋቸውን በቅርቡ ተቀብለዋል። ጤና ይስጥልኝ አድማጮች እንደምን አመሻችሁ? ዶክተር ሰለሞን ይህንን የዜና መዋል ከግዕዝ ወደ እንግሊዝኛ ተርጉመው በመጽሐፍ መልክ ለማሳተም ዝግጅት ላይ ናቸው። በዕለቱ ዝግጅታችን በጥንታዊ ግዕዝ ጽሁፎች ላይ ምርምር የሚያደርጉትን ምሁር በእንግድነት ይዘን ቀርበናል። መልካም ቆይታ። በሰሜናዊ ጀርመን የወደብ ከተማ በሆነችው በሃምቡርግ በሚገኘው ዩኒቨርሲቲ ነው። ከሶስት አመት ዘጠኝ ወር ምርምር ስራና ና ከግዕዝ ወደ እንግሊዝኛ የተረጎሙትን ትልቅ መጽሐፍ ለህትመት ከሰጡ በኋላ ከሳምንታት በፊት ነው የዶክትሬት ማዕረጋቸውን በይፋ የተቀበሉት። በእርግጥ የዶክትሬት ማዕረግን ብቻ አይደለም የተቀበሉት ባገኙትም ውጤት ከፍተኛ ክብር ማግኘታቸው ተነግሮላቸዋልም። ዶክተር ሰለሞን ገብረየስ በታሪክ ትምህርት በማስትሬት ማዕረግ ትምህርታቸውን ያጠናቀቁት በአዲስ አበባ ዩኒቨርሲቲ ነው። ከዚያ ነው ሙያቸውን ወደ ዊ የግዕዝ ጽሁፎች ለማድረግ ወስነው ግዕዝን ተምረው በዚሁ ዘርፍ የዶክትሬት ማዕረግን የተቀበሉት። አዎ፣ ቤዚካሊ እንትን ነኝ፣ ሂስቶሪያን ነኝ እኔ። ከአዲስ አበባ ዩኒቨርሲቲ ስትሪ ነበረ ተርሴንም ቤንም የጨረስኩት። በኋላ ላይ ግን ታሪካዊ ጽሁፎችን ማጥናት ወደሚለው አዘነበልኩና አዲስ አበባ ዩኒቨርሲቲ ፊሎሎጂ ይባላል የግዕዝ ጽሁፎች ጥናት ማለት ነው። እና ወደዛ ደፍሬ ገባሁ እና ያው ግዕዝንም ተማርኩ እንደ አንድ ኢንስትሩመንት ነው ግዕዙን አውቀሽ ከዛ በኋላ በግዕዝ የተጻፉ ቴክስቶችን ማንበብና እነኛን ወደ ተለያየ ቋንቋ ትራንስሌት ማድረግ፣ አኖቴት ማድረግ፣ አጠቃላይ የግዕዝ ጽሑፎች ይዘት ምንድን ነው የሚለውን መመርመር ነው እንግዲህ ፊሎሎጂ ማለት። እና እኔ ባፄ ገላውዲዮ ዜና መዋዕል ላይ ነው አሁን ፒኤችዲ ጥናቴን ያደረግኩት። በመካከለኛው የኢትዮጵያ ታሪክ ውስጥ አጼ ገላውዲዎስ አሊያም በንጉስ ገላውዲዎስ ዘመን የተፈጸመ ታሪክ የኢትዮጵያ አንዱ ትልቅ ታሪክ ነው ያሉን ዶክተር ሰለሞን ይህንን ታሪክ ነው ከግዕዝ ወደ እንግሊዝኛ የተረጎሙት። አጼ ገላውዲዮስ ማለት ንጉስ ገላውስ ነው። አጼ ንጉስ የሚለው ያው በእርግጥ እና አጼ ገላውዲዎስ ከአስራ አምስት አርባ እስከ አስራ አምስት ሀምሳ ዘጠኝ የነገሱ የመካከለኛው ዘመን ታላቅ ንጉስ ናቸው። ማለት በመካከለኛ የኢትዮጵያ ታሪክ ውስጥ ዋናው ትልቁ or a net. በአስራ ስድስተኛው ክፍለ ዘመን በተለይ የሀረር ገዢዎች ሙስሊም ስቴቶችን ይመሩ የነበሩ አዳላይት የሚባሉ በእኛ አጠራር አህመድ ግራኝ ይለዋል በኢትዮጵያ አጠራር እና የተነሳበት ወቅት ነበረ፣ እና የክርስቲያን እና የእስላሞች ጦርነት ነው ሊባልም የሚችል ነው። በእርግጥ አንዳንድ ምሁራኖች የየራሳቸውን አስተያየት ይሰጣሉ። እና ከፍተኛ እልቂት ነበረ፣ ቤተ ክርስቲያን የተቃጠለበት ነበረ፣ ገዳማት የወደሙበት ነበረ፣ ክርስቲያኖች በብዛት በጉልበት ማለት በማስገደድ እምነታቸው እንዲቀይሩ ወደ እስልምና የተደረጉበት ነበረ። ከዛም አልፎ በጦርነት ስለተሸነፉ ብዙዎቹን አህመድ ግራኝ ባህሪ አድርጎ ወደ የመን ሀገር የሸሸጣቸው ብዙ መነኮሳቱንም ጨምሮ የተደረገበት ሁኔታ ነበረ እና ይሄ በልብለ ድንግል በአፄ ገላውዲዮስ አባት ዘመን ነው እና በኢትዮጵያ ታሪክ ውስጥ ልብለ ድንግል በኋላ በጦርም ተሸንፎ ደብረ ዳሞ ገዳሙስ ገብቶ በአስራ አምስት አርባ ላይ ሲሞት ነው እንግዲህ፣ ገላውዲዮስ ልጁ የአፄ ልብለ ድንግል ሁለተኛ ልጅ ነው የነገሰው ከአስራ አምስት አርባ እስከ አስራ አምስት ሃምሳ ዘጠኝ አመተ ምረት እንደ አውሮፓያን አቆጣጠር ነው የምነግርሽ እና ገላውዲዮስ በስልጣን መጣ በኋላ አህመድ ግራኝ ከተሸነፈ በኋላ የክርስቲያኑ መንግስት እንዲያንሰራራ ከፍተኛ መስዋዕት የከፈለ ንጉስ ነው። ገዳማት እንደገና እንዲሰሩ፣ ቤተ ክርስቲያን እንደገና እንዲሰሩ፣ በክርስቲያን መንግስት ስር የነበሩ ግዛቶች እንደገና ወደ ክርስቲያን አስተዳደር ውስጥ እንዲመለሱ፣ የተቃጠሉ የግዕዝ መጽሐፎች እንደገና እንዲጻፉ ኢቨን ከግብፅ ሀገር ከተለያዩ የክርስቲያን ሀገሮች ውስጥ በገንዘብ እያስመጣ ከአረብኛ ቋንቋ ወደ ግዝ እያስተረጎመ በከፍተኛ ሁኔታ እንደገና የሞተውን በዘመኑ በአስራ አምስት አመቱ የግዝ ጽሁፍ የተዳከመበት እንደገና እንዲያንሰራራ ከፍተኛ ሮል የተጫወተ ንጉስ ነው እና የዚህ ንጉሥ ታሪክ በተለያየ ጊዜ በወቅቱ የፖርቱጋል ወታደሮች መጥተው ነበር፣ ገላውዲዮስን ሊረዱት። አራት መቶ የፖርቱጋል ወታደሮች ስላገኘ ነው አሀመድ ግራኝንም ሊያሸንፍ የቻለው እና በነ የእነሱን ወገን የዘመኑን ታሪክ ዘግበውታል። በተለይ አንድ ካስታ ሆንሶ የሚባል የፖርቱጋል ፀሐፊ ይሄን ነገር በስፋት አትቶ ጽፎታል። ከዛም በፊት በልብለ ድንግል ዘመነ መንግስት የመጡ የፖርቱጊዝ ጳጳስ ቤርሙድስ የሚባልም ጽፎታል። ሌሎችም የፖርቱጋል ጸሐፊዎችም አሉ። እንግዲህ በግ ጽሑፍ ውስጥ እንግዲህ የእኔ አሁን ማጠናው የንጉሱን ታሪክ ነው። ዜና መዋል ማለት ዜና መዋል ማለት በንጉሱ ዘመን እያንዳንዱ የንጉሱን የየቀኑን የየእለቱን ሁኔታ የየእለቱን ድርጊት የሚዘግብ ጽሁፍ ነው። ዜና መዋል ማለት ልክ እንደ ጆርናሊስት ማለት ነው። በዘመኑ ንጉሱ ማዕድ ላይ ሲቀመጥ ማታ በቀን የዘገበውን ያነባል። እንደገና ንጉሱን የማያስደስተውን ነገር ከሆነ ደግሞ እንዲያሻሽለው ንጉሱም፣ ወይ ደግሞ የንጉሱ በቅርብ ያሉ ባለስልጣናት፣ ነገስታቶች እንዲያሻሽል ሊያደርጉት የሚችልበትም ሁኔታዎች አሉ እና ይሄ የአጼ ገላውዲዮስ ዜና መዋል የተጻፈው በእርግጥ በንጉሱ ዘመን ባይሆንም ንጉሱ ከሞተ ከሁለት ዓመት በኋላ ከንጉሱ ቀጥሎ የነገሰ የንጉሱ ወንድም አጼ ሚናስ ዘመነ መንግስት የተጻፈ ዜና መዋል እና ያንን ዜና መዋል አለው እኔ ስድስት ኮፒ የግዕዝ ጽሑፎችን አግኝቼ እነኛን አመሳክሬ አዲስ አርትኦትን የሰራሁት እና ያንን ወደ እንግሊዘኛ ትራንስሌት አድርጌዋለሁ። አሁን ይሄ ነው እንግዲህ ሥራዬ በአውሮጳ ከሚገኙ የከፍተኛ ትምህርት ተቋማት መካከል የኢትዮጵያን ታሪክ በማጥናት የጀርመን ከፍተኛው ተቋም የመጀመሪያው ነው ያሉን ዶክተር ሰለሞን ገብረየስ። በመቀጠል በጀርመን ሀገር ውስጥ ያው እንደምታቂው የሚገኘው የህብሉ ዶልፍ ሪሰርች ሴንተር ከአውሮፓ ከሚገኙት የኢትዮጵያን በሚመለከቱ ጥናቶች የመጀመሪያው ነው። እና አውሮፓውያኖች በኢትዮጵያ ላይ ሰፊ ጥናት አድርገዋል ከአስራ ሰባተኛው ክፍለ ዘመን ጀምሮ። እና በእርግጥ አንድ ጥናት የሚደረገው ያው የአንድን ሀገር ጥቅም ብቻ ኮንሲደር በማድረግ አይደለም። አጠቃላይ ምን አይነት ነው ልጅ አድ ያደርጋል ከሚለው አንፃር ነው። እና እኔ የጀርመናውያኖችን ፍላጎት ብቻ ሳይሆን ከኢትዮጵያ አንፃር ነው በስፋት አይቼ በዚህ ጉዳይ ላይ እንዳጠና ያነሳሳኝ። እንደነገርኩሽ በዚህ በመካከለኛው የኢትዮጵያ ታሪክ ላይ በተለይ በአሁኑ ሰዓት በኢትዮጵያ ከፍተኛ የሆነ የታሪክ እጥረት አለ። አውሮፓያኖች ከአስራ ስምንተኛው መቶ ክለ ዘመን ጀምሮ ኢቨን ከዛ ከአስራ ሰባተኛው አስራ ስምንተኛው መቶ ኩለ ዘመን ጀምሮ የተለያዩ የግዝ ጥናቶችን ቢያደርጉም እነኛን የግዘ ጥናቶችን አጥንተው ወደ የራሳቸው ቋንቋ ነው የተረጎሟቸው፣ ወደ ፖርቱጋልኛ፣ ወደ ፈረንሳይኛ፣ ወደ ጣሊያንኛ፣ ወደ ራሽኛ እነኚህ ለቋንቋዎች ደግሞ ለኢትዮጵያውያኖች አክሴስብል አይደሉም እና በተቻለ መጠን በተለይ እነኚህ ዜና መዋሎች ዋነኛው የመካከለኛው ዘመን የኢትዮጵያ የታሪክ መረጃዎች ናቸው እና እነኚህን የታሪክ መረጃዎች ህዝብ እንዲያውቃቸውና እንዲያነባቸው ቢያንስ ቢያንስ ወደ እንግሊዘኛ ትራንስሌት ማድረግ። በመጀመሪያ ደረጃ ግን እውነተኛ የሆነውን የታሪካዊ ሰነድ መመስረት ነው በግዕዙ ላይ እና ያንን ወደ እንግሊዘኛ ትራንስሌት ላደርግ የቻሉበት ዋናው ምክንያት ኢትዮጵያኖች በበለጠ እንዲረዱት እንዲያውቁት ለማድረግ ነው። ይህ ተጻፈ ያሉኝ መዝገበ ቃላት ማለት ዲክሽነሪ ከግዕዝ ወደ ጀርመንኛ ነው ማለት ነው። አይደለም ያዘጋጀው ዲክሽነሪውን። ለምሳሌ አንድ ቃል አለ፣ ለዛ ቃል መረጃ በመስጠት በመተንተን ያዘጋጀውና ያን ወደ ላት ቋንቋ ነው ላቲን ልክ እንዳሁኑ እንግሊዘኛ ቋንቋ በአውሮፓ ውስጥ በስፋት ብዛት ሊረዱት የሚችል ቋንቋ ስለነበረ በወቅቱ ግዕዙን ወደ ላቲንኛ አያይዞ ነው ያሳተመው። በጀርመን መንግሥት የከፍተኛ ትምህርት እድል ልውውጥ አገልግሎት ተቋም የነጻ ትምህርት እድል አግኝተው እንደመጡ የነገሩን ዶክተር ሰለሞን ጀርመናውያን እንግዲህ በጣም በርካታ ስራዎች እየሰሩ ነው። ሂዮብ ሉዶልፍ ሪሰርች ሴንተር በአውሮፓ የሚገኝ የመጀመሪያው ብዬሽ ያለው እና ይሄ የሪሰርች ሴንተር የተለያዩ የግዕዝ ጥናትን የሚመለከቱ ፕሮጀክቶች አሉ። ለምሳሌ በሁለት ሺ አስራ አራት ላይ የኢትዮጵያ ኢንሳይክሎፒዲያን በተመለከተ ከፍተኛውን በአምስት ቮሊዩም ላለፉት አስራ ስድስት አመታት በመስራት ያሳተመው ይኸው ሴንተር ነው። አሁንም የተለያዩ ፕሮጀክቶች አሉ በሂዮብ ሉዶልፍ ስር አዲስ የግዕዝ ዲክሽነሪ ለማዘጋጀት በፕሮፌሰር አሌሳንድሮ ባውዚ የሚመራ ትልቅ ፕሮጀክት አለ። እንዲሁም ሌሎች አሁን የተለያዩ የኢትዮጵያን ብራናዎችን ካታሎግ ለማድረግ አዲስ ፕሮጀክቶች አሁንም በሂዮብ ሉዶልፍ ሴንተር ውስጥ የሚጀመሩበት ሁኔታ እንዳለ መረጃዎች አሉኝ እና እርግጥ ነው በጀርመኖች የግዕዝ ጥናትን በማጥናት በማስፋፋት የመጀመሪያውን ድርሻ እያያዙ ይገኛሉ። ይሄ ከአስራ ስምንተኛው ከአስራ ዘጠኛው ክፍለ ዘመን ጀምሮ ያለ ቢሆንም አሁን ግን በበለጠ በዚህ በሀያኛው ክፍለ ዘመን ከማንኛውም የአውሮፓ ሀገሮች ውስጥ በግዕዝ ላይ ከፍተኛ ትኩረት በማድረግ ሰፊ ጥናት እያደረጉ የሚገኙ ጀርመኖች እንደሆኑ ማረጋገጥ ይቻላል። በኢትዮጵያ በአስራ አራተኛው ክፍለ ዘመን በንጉስ አምደ ጽዮን የመጀመሪያው የዜና መዋል እንደተጻፈ በአሁኑ ወቅት ደግሞ የተለያዩ የግዕዝ ጽሁፎችን በመተርጎምና በማሳተም የመካከለኛው ዘመን ታሪክ ለዓለም የታሪክ ተመራማሪዎች እየተሰራጨ መሆኑን የተናገሩት ዶክተር ሰለሞን በመቀጠል እንግዲህ በዚሁ ሴንተር ውስጥ የተለያዩ የግዕዝ ጽሁፎችን በማሳተምና በማሰራጨት ከፍተኛ ስራ እየተሰራ ነው። እኔ አሁን ከፈተናይን ከጨረስኩ በኋላ በአጭር ጊዜ ውስጥ በስድስት ወር ውስጥ ይታተምና ወደ ተለያዩ ለኢትዮጵያኖችም ሌሎችም እስከዛሬ ድረስ ግዕዝ ጥናትን የማያውቁ ረዱ የማይችሉ ፈረንሳይኛን የማያውቁ ነገር ግን ከፍተኛ የሆነ የታሪክ ጥማት ያለባቸው ስኮላሮች አሉ። መረጃዎች መረጃን ለመረዳት የመካከለኛው ዘመን እና ያንን ክፍተት ይሞላል ብዬ አስባለሁ። የአጼ ገላውዴው ዜና መዋል ብቻ ሳይሆን ሌሎችም ዜና መዋሎች አሉ። በመሰረቱ በኢትዮጵያ ታሪክ ውስጥ እያንዳንዱ ንጉስ በዘመኑ የራሱ የሆነ ዜና መዋል አለው። ከአስራ አራተኛው ክፍለ ዘመን ጀምሮ ነው በኢትዮጵያ ታሪክ ውስጥ ዜና መዋልን መጽሐፍ የጀመረው የሚጀምረው አምደ ጽዮን የተባለ ንጉስ ነው ይሄ አራተኛው መቶ ፕሬዘንት ዘመን የነገሰ ንጉሥ ነው። አሁን የእሱ ዜና መዋል ወደ ሰባት ቋንቋዎች ትራንስሌት ተደርጓል ወደ እንግሊዘኛም ሳይቀር ማለት። ቀጥሎ የልብለ ድንግል ዜና መዋለው ዋናው የልብለ ድንግል ዜና መዋል ሊገኛ አልቻለም። አጭሩ አነስተኛው የአጼ የልብለ ድንግል ዜና መዋልም እንዲሁ ወደ ተለያዩ ቋንቋዎች ትራንስሌት ተደርገዋል። እና እኔም በጥናቴ ውስጥ እንዳየሁት ከእኔም በፊት ቀደም ብለው ታላላቅ ምሁራኖች በድምዳሜ ላይ እንደደረሱት እነኚህ ዜና መዋሎች ከመቶ ዓመት በፊት የተጠኑ ናቸው። አዲስ ጥናት ያስፈልጋቸዋል። ስለዚህ እነሱን አርቶ መስራት ወደ ተለያዩ ቋንቋዎች በተለይ ወደ እንግሊዘኛ ቢቻል ወደፊት ወደ አማርኛ ትራንስሌት በማድረግ ህብረተሰቡ በስፋት እንዲያነባቸው ማድረግ ያስፈልጋል የሚል ድምዳሜ ላይ ተደርሶ ነው። እኔ እንግዲህ ሁሉንም በአንዴ መስራት ስለማይቻል በአጼ ገላውዲዮ ዜና መዋል ላይ ትኩረት አድርጌ ነው እየሰራው እና እየጨረስኩት ማለት ነው። ከዚህ በኋላ የአጼ ሱስኒዮስ፣ የአጼ ጸርሰ ድንግል፣ የአጼ ሚናስ፣ የጎንደር ዘመነ መንግስት ላይ የሚገኙ ዜና መዋሎች በየዘመኑ ያሉ ዜና መዋል ሎች ሲጠኑ የኢትዮጵያ ታሪክ ምልኡ ይሆናል ብዬ ነው የማስበው። እና እንግዲህ እርስዎ እዚህ ያጠኗቸው የዜና መዋል ዋና ቅጂ ኢትዮጵያ ውስጥ ነው ወይስ ጀርመን ውስጥ ነው ያለው? ይለያያል እንግዲህ። አሁን አውሮፓ ውስጥ አብዛኛዎቹ የዜና መዋል የብራና ጽሑፎች ኮፒያቸው የሚገኘው በአውሮፓ ቤተ መጽሐፍት ነው። በመሰረቱ ዜና መዋሎች ብዙ ኮፒ የላቸውም እንደ ሌሎቹ ሕግ ጽሁፎች ለምሳሌ ገድል አለ የመጽሐፈ ቅዳሴ አለ እነኚህ በቤተ ክርስቲያን ውስጥ አሁን ሊገለገሉባቸው የሚችሉ መጽሐፍቶች ናቸው። በርካታ ኮፒዎች ይኖራቸዋል። በዘመኑ በእጅ ስለሚጻፍ ከአንድ ገዳም ወደ አንድ ገዳም የመሰራጨት እድሉ ይኖራቸዋል እና ዜና መዋሎች በብዛት በንጉሱ ዘመን እና በቤተ መንግስቱ ብቻ ስለሆነ በብዛት ኮፒ ሊደረጉ የሚችል ፖሲቢሊቲ የለ እና አብዛኛዎቹ እነ ዜና መዋሎች የብራና ላይ ጽሁፎች የሚገኙት አውሮፓላ ቤተ መጽሐፍት ነው በተለይ በ በእንግሊዝ ሀገር በኦክስፎርድ፣ በለንደን፣ በብሪቲሽ ላይብረሪ እኔ አሁን ስድስትን የተጠቀምኩት በጥናቴ ውስጥ ስድስት የአጼ ገላውዲዮ ዜና መዋል ኮፒዎችን የተጠቀምኩት እና ሁለቱን ከፓሪስ ላይብረሪ ያገኘሁት፣ አንዱን ከኦክስፎርድ ላይብረሪ፣ አንዱን ደግሞ ከብሪቲሽ ላይብረሪ፣ ሌላኛውን ደግሞ ከፍራንክፈርት ላይብረሪ ጀርመን እዚሁ ማለት ነው። አንዷን ኮፒ ከኢትዮጵያ ገዳም ከተድባበ ማርያም ቤተ ክርስቲያን ያገኘሁት እና ከአስራ አራተኛው ሞት ክፍለ ዘመን እስከ ሀያኛው ሞት ክፍለ ዘመን ያሉት ዜና መዋሎች እያንዳንዳቸው በአውሮፓውያን ላይብራሪ ውስጥ አለው ይገኛሉ ማለት ነው እና በብዛት ያሉት እዚሁ አውሮፓ የሚገኙ ላይብረሪ ውስጥ ነው። ጀርመን ብቻ አይደለም። በመሰረት እና እንግዲህ ይህ አያምም ይላሉ። የኢትዮጵያ ቅርስ ከኢትዮጵያ በህገ ወጥ መንገድ ወጥቶ የሚገኘው በምዕራቡ ዓለም ነው። ይሄ እንግዲህ እንደ አስተያየት ነው። እኔ አሁን እዚህ ጋር የግእዝ ጥናትን ምርምር በማድረግ አንጻር ነው እኔ መለከተው እና በእርግጥ ቅርስን በተመለከተ ደግሞ አስተያየት የሚሰጡ የተለያዩ የቅርስ ባለሙያዎች አሉ፣ አርኪኦሎጂስቶች አሉ። እነሱ በራሳቸው መንገድ የሚሉበት ሀሳብ ይኖራል። እኔ ግን እዚህ መጥተውም ግን በትክክል ተጠንተዋል የሚል ሀሳብ አለኝ። ከቅርጽነቱ ከጥናቱ አንጻር መልስ ልሰጠች ይችላለሁ እና እዚህ መጥተው ግን ተቀምጠው በስፋት ተጠንተው አውሮፓውያኖች አጥንተው ለተለያዩ አለማት ያሰራጩበት ሁኔታ እንዳለን የተገነዘብኩት በጥንታዊ የግዕዝ ጽሑፎች ላይ ምርምር የሚያደርጉትና በቅርቡ የዶክትሬት ማዕረግን በጀርመኗ ሃንቡርግ ከተማ ከሚገኘው ዩኒቨርሲቲ የተቀበሉት ዶክተር ሰለሞን ገብረየስን ለሰጡን ቃለ ምልልስ በዶቸ በለስን በማመስገን የምሰናበተው አዜብ ታደሰ ነኝ። ጤና ይስጥልኝ።